በማዕከላዊ አፍሪካ ሪፐብሊክ በተባበሩት መንግስታት ድርጅት ሰላም አስከባሪ ጓድ ስር የተሰማሩ ፈረንሳውያን ወታደሮች በብዙ የሀገሪቱ ህጻናት ላይ የወሲብ ድፍረት ፈጽመዋል በሚል የተሰነዘረው ወቀሳ በአስቸኳይ እንዲጣራ የዓለሙ መንግስታት ድርጅት ጠየቀ። የተባበሩት መንግስታት ድርጅት ባለስልጣናት መስሪያ ቤታቸው ስለ ወቀሳው መረጃ ከደረሰው በኋላ ወደ ማዕከላዊ አፍሪካ ሪፐብሊክ በመሄድና ህጻናቱን በማነጋገር ባካሄዱት ምርመራቸው ስለ ወሲባዊ ድፍረት ዝርዝር መረጃ መሰብሰብ መቻላቸውን ኤድስ ፍሪ ወርልድ የተባለው ግብረሰናይ ድርጅት ባልደረባ ፓውላ ዶኖቫን አስታውቀዋል። በዚሁ መረጃ መሰረት እንደ ዶኖቫን ገለጻ ህዝቡን ከተቀናቃኞቹ የሴሌካ ና ጸረ ባላካ ሚሊሻዎች ጥቃት እንዲከላከሉ እንደ አውሮፓውያን ዘመን አቆጣጠር ከ2013 ዓመተ ምህረት ወዲህ በሀገሪቱ ከተሰማሩት ሰላም አስከባሪ ወታደሮች መካከል ወደ 16 የሚጠጉ ፈረንሳውያን ወታደሮች በስምንት ና በ13 ዓመት መካከል የሚገኙ ብዙ የሀገሪቱን ህጻናት በገንዘብ ወይም በምግብ እየሸነገሉ የወሲባዊ ጥቃት ገለባ እንዲሆኑ አስገድደዋል። ከተመለከትናቸው አንዳንድ ዘገባዎች ለመረዳት እንደቻል ነው። አንዱ ወታደር ሕፃኑን ሲደፍር ሌላው ቆሞ ይጠብቃል። ከተባበሩት መንግስታት ድርጅት የምርመራ ውጤት በኋላ በደሉን ፈጸሙ በተባሉት ፈረንሳውያን ወታደሮች ላይ አንዳችም እርምጃ ሳይወሰድ በመቅረቱ የምርመራው ውጤት የደረሳቸው የዓለሙ መንግስታት ድርጅት የሰብአዊ መብት ጉዳይ ተመልካች ኮሚሽን ከፍተኛ ባለስልጣን ስዊድናዊው አንደርስ ኮምፓስ ፈረንሳውያኑ ሰላም አስከባሪዎች በህፃናቱ ላይ የሚፈጽሙትን በደል ለማስቆም በማሰብ ስለ ጉዳዩ ወዲያውኑ ለፈረንሳይ መንግስት በጽሁፍ መረጃ አቅርበዋል። ይህን ተከትሎም የፈረንሳይ የፍትህ አካል የቀረበውን ወቀሳ ማጣራት ቢጀምርም እስካሁን ወቀሳው የሚመለከታቸውን ወታደሮች በኃላፊነት አልጠየቀም። በአንጻሩ መረጃውን ያቀረቡት ኮምፓስ በመረጃ አቀራረብ ጊዜ ስህተት ፈጽመዋል በሚል የተባበሩት መንግስታት ድርጅት ፍርድ ቤት ከስራቸው ለጊዜው ማገዱን የዓለሙ መንግስታት ድርጅት የሰብአዊ መብት ጉዳይ ተመልካች ኮሚሽን ቃል አቀባይ ሩፐርት ኮልቪል ገልጸዋል። የወሲብ ድፍረት ሰለባዎችንና የምስክሮችን ስም ካለነሱ ስምምነት ይፋ ለማድረግ መሰረታዊ የሰብአዊ መብት ነው። ህጻናት ደግሞ ስምምነታቸውን ለምን እንደሚሰጡም በግልጽ ሊያውቁት አይችሉም። ይሁንና ዶኖቫን የተባበሩት መንግስታት ድርጅት ኮምፓስን ያገደበትን ውሳኔ የራሱን ስህተት ለመሸፋፈን ነው በሚል ወቅሰዋል። የተባበሩት መንግስታት ድርጅት ወቀሳውን የማጣራት ግዴታ ቢኖርበትም ለብዙ ወራት አንዳችም እርምጃ አልወሰደም። ይህ ስህተቱ ግልጽ በሆነበት ጊዜ ጥፋቱን በህፃናቱ ላይ ተፈጸሙ ስለተባሉት በደሎች የፈረንሳይን መንግስት ባስጠነቀቁት ኮምፓስ ላይ አላከዋል። የብሪታኒያውያኑ ዕለታዊ ጋዜጣ ዘ ጋርዲያን ከኤድስ ፍሪ ወርልድ ጋር በመተባበር እንደ አውሮፓውያን ዘመን አቆጣጠር ሚያዝያ 29 ምህረት ስለ ወቀሳው በይፋ ዘገባ ካወጣ በኋላ ብቻ ነበር። የተባበሩት መንግስታት ድርጅት ፍርድ ቤት ኮምፓስን ያገደበትን ውሳኔ የሰረዘው ከዚህም በኋላ ነበር። ፈረንሳይ ስለ ወቀሳው መረጃ ከአንደርስ ኮምፓስ እንደደረሳት ለመጀመሪያ ጊዜ በይፋ የተናገረችው። የፈረንሳይ ፕሬዚደንት ፍራንሷ ኦሎንድም የቀረበው ወቀሳ ከተረጋገጠ በተወቃሾቹ ፈረንሳውያን ወታደሮች ላይ አስፈላጊው እርምጃ እንደሚወሰድ አስታውቀዋል። ወቀሳ የበዛበት የተባበሩት መንግስታት የተለያዩ ድርጅቶችም ጉዳዩን በቅርብ እየተከታተሉት ይገኛሉ።